እዚያ 2009 ላይ የኳታሩ ኤሜር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ባቀረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና ዓላማ በኢትዮጵያና ኳታር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር፣ የተሻለ ደረጃ እንዲደርስ ማድረግ ነው። ምን የተገኙ ተጨባጭ የተገኘው የተገኙ ተጨባጭ ስምምነቶች የተፈረሙ ስምምነቶች አሉ የኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማሲና የዲፕሎማቲክና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳተር ፋውንዴሽን በተለያዩ ኤስያና የአፍሪካ ሀገሮች ላይ ትልቅ የአስተዋጽኦ የሚያረግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ የነጻ ትምህርት እድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች የአውሮፓም የአሜሪካም ዩኒቨርሲቲዎች፣ የተባበሩት መንግስታት ድርጅቶች፣ የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ እድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳተር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው። የመስክም ጉብኝት ስለነበረ ማለት ነው። አሁን የኳተር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ ሰላሳ ሚሊየን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብተዋል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳታር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት፣ በአግሮ ፕሮሴሲንግ እና በሌሎች መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል። በግድቡ ግንባታ ሚኒስትሩ እንግዲህ ይሄ ግድብ ስለ ህዳሴ ግድብ ከሆነ የህዳሴ ግድብ የቀድሞ ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ እየሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው እኛ እና በውጭ ያላችሁ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይህ ግድብ በማንም ላይ ተጽዕኖ ለማምጣት የሚፈለግ ግድብ አይደለም። የዚህ ጥያቄ መነሻ ሰሞነኛ ጉብይቱን ተከትሎ አንዳንድ የመገናኛ ብዙሀን ጋር የወጡ ዘገባዎች እንደ መነሻ እንደሚሆኑ ገምታለሁ። ግን ከግድቡ ግንባታ ጋር በተያያዘ ለኳታር የቀረበ ጥያቄም የለም። ስለዚህ በዚሁ እንለፈው። እሱ ነው የሚሻለው። ሌላኛው ሳኡዲ አረቢያና ኳታር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ፣ በቅርቡ ደግሞ ከሳውዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ። በጎም ያልሆኑ አሉ። አንደኛው በትውልድ ኢትዮጵያ የሆኑት የሳውዲ ዜግነት ያላቸው ቢሊዮነር ሼክ መሀመድ አላሙዲ በእስር ላይ ነው የሚገኙት። በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ እድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው በቁጥጥር ስር የሚገኙት። በእርግጥ በዘናጭ ሆቴል ውስጥ ቢቀመጡም። ሌላኛው የሳውዲ መንግስት ወደ ከመቶ ሺህ በላይ የሚቆጠሩ ኢትዮጵያዊ ዜጎቻቸውን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟቸው? ከሳውዲ ጋር ያለን ግንኙነት በጣም ጠንካራ ነው። በሁለቱም መንግስታታችን መካከል የጉብኝት ልውጥ ይደረጋል። የሳውዲ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳውዲ መንግስት ኢትዮጵያ ውስጥ ለሚካሄዱ የልማት ጥረቶች አስፈላጊውን ድጋፍ ይሰጣል ና ግንኙነቱ በጣም ጠንካራ ና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዚያ በተረፈ ግን ሳውዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ና ስራ ፍቃድ የሚሰሩ ዜጎቻችን የሳውዲ መንግስት የሰጠውን የፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሄራዊ ኮሚቴ ተቋቁሞ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሄራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ የመንግስት የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳኡዲ ሄዶ የእፎይታ ጊዜው እንዲራዘም በተከታታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል ቀሪ ዜጎቻችን እንዳሉ እንገምታለን እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። ኢትዮጵያ መንግስት ሪያድ በሚገኘው ኢትዮጵያ ኢምባሲና ሳዑዲ ጀዳ በሚገኘው የኢትዮጵያ ቆንስላት በዚት በኩል መደበኛ የሆነ ግንኙነት ስላለን ስ እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌድሪ መንግስት በዲፕሎማሲያዊ መስመር ክትትል እያደረገበት ነው። ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። ሰባ አራት የሚሆኑ ኩባንያዎች ለሰባ ሺህ የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ መሰዋለ ሚባል ወደ 350 ሺ ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል። ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል? ይሄ ኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉት አስራ አምስት አመታት በጥንድ አሀዝ የሚገመት እድገት ሲመዘገብ ነበር ከወዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ከወዲሁ ግን መገመት ቸግራል። በስተ መጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሀመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል በዚህ ጉዳይ ላይ በፍጥነት ግልጽና የእነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ እንግዲህ ሳውዲ ሉዓላዊት ሀገር ናት። የፍርዱ ሂደት እንዴት መሄድ አለበት ነው የሚለው የራሳቸው የውስጥ ጉዳይ ነው የሚሆነው። ሼክ ሁሴን አላሙዲን በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ በጣም አመሰግናለሁ። እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን እግዜር ስትልኝ አመሰግናለን። በቀጣይም ቢሆን በፌድሬ የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። እግዜር ስትልኝ በጣም